እንደምናመሻችሁ የጋቢና ቪ አድማጮች የዛሬ እለተሰኞ ግንቦት 17 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። የኮሮና ቫይረስ ስርጭትን ለመቀነስ ስንል ይህን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል የተመለመሉ ችግረኞች፣ አረጋውያን፣ ህጻናት የሆኑ ሰዎችን ያዘጋጅሉን እናነሱ እኛም ህዝቡ በሚረዳን ብር በእህል እየቀየርን እየሰጠን መጥናል። ወጣት ሙሉ ኃይለ ሥላሴ ነው። ከ3 ሚሊዮን ብር በላይ ከለጋሾች በማሰባሰብ የኮሮና ቫይረስን ለመከላከል በሚደረግ እንቅስቃሴ ላይ ለተቸገሩ ሰዎች እርዳታ እየሰጠ ይገኛል። የጋቢና የምሽቱ እንግዳችን ነው። በሌላ በኩል ማህበራዊ ሚዲያ አጠቃቀማችንን ከአሉታዊ ስሜትና ይዘት በማውጣት ውጤታማ እንዲሆን ምን መደረግ አለበት ስንል ባለሙያዎችን አነጋግረናል። ሌሎችን በመስደብ ሌሎችን በማንቋሸሽ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ እየመረጥ እንሄዳለን። የስነ ልቦና ባለሙያው ዶክተር ዳዊት አሰፋ ናቸው፤ በምሽቱ ይደመጣል። የሰኞ ምሽት የስፖርት ዘገባም አለን። አይደን ገረመው ከአቀናባሪያችን ኤልያስ አስማረጋ በመሆን ለቀጣዮቹ ሰላሳ ደቂቃዎች አብሬያችሁ ዘልቃለሁ። እናንተም አብራችሁ እንድትቆዩ እየጋበዝን በቅድሚያ ከዓለም ዙሪያ ወደተሰባሰቡ አጫጭር ዜናዎች እንሻገራለን። በኢትዮጵያ የውጭ ሀገር የጉዞ ታሪክም ሆነ በኮሮና ቫይረስ ከተያያዘ ሰው ጋር ንክኪ ሳይኖራቸው በቫይረሱ የሚያዙ ሰዎች ቁጥር አሻቅቧል። ባለፉት 24 ሰዓታት ውስጥ በተደረጉ 2844 የላብራቶሪ ምርመራዎች 73 ሰዎች ቫይረሱ ተገኝቶባቸዋል። በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 655 ደርሷል። በትናንትናው ዕለት ቫይረሱ የተገኘባቸው ሰዎች 49 ወንዶችና 24 ሴቶች ሲሆኑ ከ6 ዓመት እስከ 75 ዓመት የዕድሜ ክልል ውስጥ ያሉ 67 ኢትዮጵያውያንና ስድስት የውጭ ሀገር ዜጎች ናቸው። ከእነዚህ ውስጥ 27 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው፣ 15 ሰዎች ንክኪ የነበራቸው፣ ቀሪዎቹ ሰላሳ አንዱ ግን ምንም አይነት የጉዞ ታሪክም ሆነ ንክኪ የሌላቸው መሆናቸውን የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። በሌላ በኩል በትላንትና ሁለት አራት ከደቡብ ክልል ብሔር ብሔረሰቦች ሁለት ሰዎች ከትግራይና አንድ ሰው ከአዲስ አበባ በድምሩ ሰባት ሰዎች ከበሽታው ያገገሙ ሲሆን በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 159 ደርሷል። በደቡብ ክልል የኮሮና ቫይረስ ወረርሽኝ የሚያሳድረውን አሉታዊ ተጽዕኖ የተነሳ የክልሉ የምርት መጠን በ24 ሚሊዮን ኩንታል ሊቀንስ እንደሚችል የክልሉ የግብርና ቢሮ አስተዋወቀ። በዚህ ምክንያትም ከ2.5 ሚሊዮን በላይ የክልሉ ሕዝብ በረሃብ እንደሚጋለጡ ገልጸው ችግሩን ለመቋቋም የሚያስችል ጥረት እየተደረገ መሆኑንም የቢሮው ኃላፊ አቶ አንተነህ ፍቃዱ ተናግረዋል። የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ሰሞኑን በሰጡት መግለጫ በሽታው ከሚያስከትለው ጉዳት ይልቅ የምጣኔ ሀብት መቀዛቀዝ እና የምርት መጠን መቀነስ ለከፋ ችግር ሊዳረግ እንደሚችል ገልጸው አርሶ አደሮች እና ባለሙያዎችም ራሳቸውን እየጠበቁ ከወትሮ የተለየ እንቅስቃሴ እንዲያደርጉ ማሳሰባቸው ይታወሳል። ዘገባውን ያደረሰን የሀዋሳው ዘጋቢያችን ዮናታን ዘብዴዩስ ነው። በኬንያው ዳዳብ የስደተኞች መጠለያ ኮሮና ቫይረስ የተጋለጡ ሰዎች ቁጥር ስድስት ደርሷል። የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር የኬንያ ቢሮ ቃል አቀባይ ድርጅታቸው የቫይረሱን መስፋፋት ለመቆጣጠር ከኬንያ መንግስት ጋር እየሰራ መሆኑን ለአሜሪካ ድምጽ ተናግረዋል። ሰሜን ምስራቅ ኬንያ ማንዴራ ግዛት ውስጥ ባለው ዳዳብ የስደተኞች መጠለያ ውስጥ ተጠልለው የሚገኙ ስደተኞችም ኑሮ እንደከበደባቸው ተናግረዋል። ዘገባውን ያደረሰን ገልሞ ዳዊት ከናይሮቢ ነው። በዛሬው ዕለት ለእናቶችና ለሕጻናት የግብረሰና እቃዎችን ጭኖ ወደ ደቡብ ምዕራብ ሶማሊያ ሲጓዝ የነበረ አውሮፕላን በአልሻባብ ተመቷል። ባለስልጣናት ሚሊሻዎቹ አውሮፕላኑን ለመጣል ከፍተኛ መሳሪያዎች እንደተጠቀሙም ገልጸዋል። የከተማዋ ከንቲባ አብዱርዛቅ አብዲ ኢብራሂም አውሮፕላኗ ወደ አየር መንገዱ ስትጠጋ ከአምስት እስከ ሰባት ኪሎ ሜትር ዝቅ ብላ እየበረረች በነበረበት ሰዓት በሞተረኞች አማካኝነት መመታቷን ለአሜሪካ ድምጽ ገልጸዋል። አውሮፕላኗ ሁለት ቦታዎች ላይ መመታቷ በፎቶግራፍ ቢታይም እስካሁን ድረስ ግን ምንም አይነት የደረሰ አደጋ የለም። የአየር ጣቢያው በሶማሌና በኢትዮጵያውያን የአፍሪካ ሕብረት ታጣቂዎች የሚጠበቅ መሆኑም ታውቋል። ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ናቸው። ወደ ቀሪት ጋቢና ፕሮግራሞቻችን እንሻገራለን። ጋቢና ጉዟችን ይቀጥላል። ምሽቱን ማስተናግዳችሁ ኤደን ገረሞ ነኝ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። በሚሊዮኖች የሚቆጠሩ ኢትዮጵያውያን በሚያዘወትሯቸው ማህበራዊ መገናኛ አውታሮች ላይ አሁን አሁን እየተንሰራፉ የመጡትን የአጥፊነት ተግባራት እያነሱ የሚወቅሱ ጥቂቶች አይደሉም። አስተያየት ሰጪዎች የሰዎችን ሕይወት በመልካም ሊቀይር የሚቻለውን ይህን ግኝት ጥቂት የማይባሉ ወጣቶች ለመዘላለፍና የግለሰቦችና የተቋማትን ስም ለማግደፍ መጠቀማቸው በጊዜው መፍትሔ ሊበጅለት ይገባል ይላሉ። ሀብታሙ ስዩም የችግሩን መሰረትና መወሰድ ያለባቸውን መፍትሔዎች ለማወቅ ከማህበራዊ ሚዲያ ተጠቃሚዎችና ከስነ አይምሮ ሐኪም ቆይታ አድርጓል። ለአመታት ማህበራዊ መገናኛዎችን ያዘወተረው ሲሳይ አሁን አሁን ላይ የተበራከቱ የሚገኙ ልማዶች ምቾት የሰጡት አይመስልም። የማህበራዊ ሚዲያውን በመጠቀም መንፈሳዊ አገልግሎት የሚሰጡ ሰዎች አሉ፣ የትምህርት አገልግሎት የሚሰጡ ሰዎች አሉ። ግን ገነው ደግሞ የሚታዩት አለባሌ ተግባር የሚፈጽሙ ሰዎች እንደው አንዳንዴ እንደውም ስመለከት የስድብ ውድድር ያለ ሁሉ እስከሚመስል ድረስ እከሌ እንደዚህ ያለች፣ እከሌ እንደዚህ ያለ የተባባል የስድብ ውድድር እንዴት ነው ብልግናችን? ባለጌዎች ነን ወይ ነው ወይስ አዲስ ነገር እየለመድን ነው ወይ የሚል የሚያስፈራ አኬ ያለው ይመስላል። ንትርክ፣ ዘለፋ፣ ጩኸት የበዛባቸው ማህደሮች በተከታዮች መጠን አድገው ማየቱ አሳሳቢ መሆኑን ደጋግሞ የሚያነሳው ሲሳይ አንዳንድ የሚያስተውላቸው አቀራረቦች በግራ መጋባትና አለማመን ውስጥ እንደሚያስገቡት ያወሳል። አንዳንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው የማስበው። ለምን አንዳንዴ የጤነኞች ሳይሆን የሚያማቸው ሰዎች ውድድር፣ የጭንቅላት ችግር ያለባቸው ውድድር ነው የሚመስለው። እከሌ እንደዚህ በጣም ተሳደበ፣ እነንትና እነንትና ደግሞ እነንትና ሰደቡ። በመሰል የማህበራዊ ሚዲያ መጥያውዶች ላይ ቅሬታ የሚያቀርበው ዓለም እንዴት ዋለች ብሎ አውታሮችን ቃኝት ቃኝት የሚያደርገውን ሲሳይ ብቻ አይደለም። ዮሐንስ ሞላን የመሰሉ በሺዎች የሚቆጠሩ ተከታዮች ያሏቸው ወርደ ሰፊ ሀሳቦችን የሚያካፍሉ ጦማሪያንም ሳይቀሩ የማህበራዊው አውድማ መበረዝ አሳስቧቸዋል። ቅጥ ያጣ እሰጥ አገባ ከመንሰራፋቱ ቀደም ባሉት ጊዜያት ማኅበራዊ መገናኛዎች ለመልካም የዋሉባቸው አጋጣሚዎች ለዮሐንስ የራቁት ትዝታዎች አይደሉም። እኔ በራሴ ልምድ የማስታውሰው ምናልባትም በፌስቡክ ታሪክ መሬት ላይ ቀድመው ወርደው ከተሰሩ ስራዎች ማስታውሰው ደጉ ኢትዮጵያዊ የሚባል አንድ ግሩፕ ተመስርቶ ነበረ። ያው ለማንኛውም ግሩፕ አይቆይም አልቆየም። አለም ደዳሳ የምትባል አረብ ሀገር ሞታ የተገኘች ቆንስላ ደጃፍ ላይ ሞታ የተገኘች ት ነበረች። በእሷ የተነሳ ለእሱ ሀገር ማስተባሰብ እና አጠቃላይ ችግሩ ላይ ግንዛቤ ለማስጨበጥ የሚል እንቅስቃሴና ሀሳብ ይዞ የተነሳ ነበረ እና እሱ ከተሰራ በኋላ የተለያዩ ፕሮግራሞች ተሰርተዋል። ለምሳሌ እኔ ራሱ ፌስቡክ እንተጠቅሜ ካስተባበርኳቸው ጉዳዮች አንዱ ለአማኑኤል ሆስፒታል ቤተ መጽሐፍት ማቋቋም፣ ለቪክቶሪ መስማት የተሳናቸው ሕፃናት እንደዚሁ ቤተ መጽሐፍት ለማቋቋም እሱ ቤተ መጽሐፍቱ ነበራቸው መጽሐፍቶችን ለማሟላት እንደዚሁ ፌስቡክ እንተጠቅመን አሟልተን ለቤተ መጽሐፍቶቹ እውን ሆነዋል። እንደዚሁ በግሌ የተለያዩ ጊዜ በተለይ በልደት ቀን በየአመቱ እንደዚህ ገንዘብ እየተበሰብኩኝ የምንፈልጋቸው ሰዎች ጋር ሰላምታ መልእክት ልካለው፣ አይዟቸዋለን አብረንን የሚል መልእክት ልካለው። ይ ለራሴ መኖሬን ትርጉም እንዳገኝበት የምጠቀምበት መንገድ ነው። መሰል መደጋገፎች ከማህበራዊ መገናኛ አውታሮች ጨርሰው ባይጠፉም ብልጭ የሚለው አዎንታዊ ተግባራትን የሚሸፍኑ አውዳሚ ተግባራት መግንናቸውን ግን መካድ አይቻልም። የተለመደውን የሥነ ምግባር አውድ የሚጥሱ የማህበራዊ መገናኛ ተጠቃሚዎች ለምን በረከቱ ሰዎች አጥፊነት ባላቸው የማኅበራዊ መገናኛዎች ላይ ለመሳተፍ ለምን ይመርጣሉ ብለን ላፍታ እንጠይቅ። ከሁለተኛው እንጀምር። የሰው ልጅ እኩይ ጎን አለው። ጨለምተኛ የሆነ ምናልባት አጥፊ አጥፊነት፣ ወይም ደግሞ እኩይ የምንለው አይነት የታመቀ ስሜት ይኖራል። ይህንን ብዙ ጊዜ በተግባር ሀሳብ ወይ በስሜት በሚገለጽበት ጊዜ ብዙ ሞዲፋይ የሚደረግበት የሚታረቅበት ቻነል የሚደረግበት ብዙ ሂደቶችን አልፎ ሴንሰር ተደርጎ ነው አብዛኛው የእርስ በርስ ማስተጋበራችን የሚመጣው ማለት ነው። አሁን የማህበራዊ ሚዲያው በጣም ነፃ እና በቀላሉ አክሰስ የሚደረግ መሆኑ ያንን ተፈጥሯዊ እንትን አወጣው ብለን ልናስብ እንችላለን። የሰማችኋቸው የስነ አእምሮ ሐኪሙን ዶክተር ዳዊት አሰፋን ነው። በአንድ አገር በአንድ ቦታ በሆነ ሁኔታ ብቻ የተወሰነ አይመስለኝም። ምናልባት ጥናት ማድረግ ያስፈልጋል። ግን ሁሉም ቦታ ያለ ነገር ሆናለ ኦልሞስት አለም አቀፋዊ ይዘት አለው በየሀገሩ የተለያየ መልክ ይኖረው እንጂ እኛ ሀገርም እዚህ ኢትዮጵያም የሰለጠነ ሀገር የሚባለው አሜሪካም ይሁን ሌላ የምዕራባውያን ሀገርም ጨምሮ ትልቅ የሆነ ሰዎችን እርስ በርስ ማዋረጃ መሳደቢያ በጣም ቫይለንት የሆነ ወይም ደግሞ እንደው እኩይ የሆነ የምንለው አስቀያሚ አፀያፊ ነገሮች ሁሉ የምናይበት የምንሰማበት መድረክ ሆኗል። እሳቸው እንደሚሉት በማህበራዊ መገናኛዎች የአጥፊነት ባህርያትን የሚያሳዩ ግለሰቦችን ከአእምሮ ህመምተኞች ጋር በቀጥታ አገናኝቶ መፈረጅ ተገቢ አይደለም። አለማዊ ሁኔታ ሰዎች ራሳቸውን መቆጣጠር የሚችሉበትን ስነ አእምሮዊ ብቃት እየፈተነ እንደሆነ ግን ያምናሉ። ብዙ ነገር ውጫዊ መሆን፣ ቅጥበታዊ መሆን አሁኑኑ እንድንረካ የሚፈልገው ግፊት እያየለ መምጣቱ ወይም ኢሚዲየት ግራቲፊኬሽን መፈለግ ወዲያውኑ እርካታን መፈለግ እነዚህ እነዚህ ነገሮች በጣም እየገባ እየሰፉ እና ሚዛናቸው እየከበደ በመምጣቱ ምክንያት በሰላም የምንኖረው የውስጥ የስነ ልቦና ሚዛናችን የሚያኖረን ሚዛን ያነ ነገር እየተሸረሸረ እየቀነሰ መጥቷል። የዛ ነጸብራቅ ደግሞ ምን ይሆናል? ብዙን ነገር ስለ ራሳችን ተገቢ የሆነ እውቀት ሳይኖረን ሲቀር የሚያጋጥሙንን ተጽዕኖ ይሁን ምቾት የሚነሱ ስትረስ የሚያመጡ ወይም ደግሞ የስነ ልቦና የተወሰነ ጫና የሚፈጥሩብን ነገሮች ሲሉ ወደ ውጭ ነው የምናንጸባርቀው። ወደ ውጭ ነው ስለ ሌሎችን በመስደብ ሌሎችን በማንቋሸሽ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ እየመረጥ ነው እየመረጥ እንሄዳለን። መሰል ባህሪያትን የሚያሳዩ ሰዎች በመገናኛ አውታሮች ላይ አሁን አሁን ላይ እየበዙ መምጣታቸው ከመላ ተጠቃሚዎች ባህሪና ምላሽ ጋር እንደሚገናኝ የሚሟገተው ጦማሪና የመረጃ ሳይንስ ባለሙያው ዮሐንስ ሞላ ፌስቡክን የመሰሉ የማህበራዊ መገናኛዎችን አሰራር ጠንቅቀው ባለማወቅ ተጠቃሚዎች ከተጠቃሚና ሕይወት ቀያሪ ሀሳቦች ይልቅ አሉታዊ ሀሳቦች እንዲበረክቱ ያደረጉትን የእጅ አዙር አስተዋጽኦ ያብራራል። ግን የተሰራበት አልጎሪዝሙ ራሱ የማህበራዊ ድረገጾች አልጎሪዝም ትሬንድ የሚያደርጉ ጽሁፎች እንዲህ አዎንታዊ መልእክት ያላቸው ጽሁፎች፣ ቪዲዮዎች ላይክ ሲደረጉ እንደ ጥሩ ነገር ነው የሚቆጥራቸው። አሁንም ማሽን ለርኒንግ ይባላል። ማሽኑን ሲያስተምሩት ብዙ ላይክ ያገኘውን በሚል ሰከንድ ውስጥ ብዙ ላይክ የሚያገኘው ሀሳብ የሚፈለግ ሀሳብ አድርጎ ነው የሚወስደው። ስለዚ የሚፈለግ ስለሚመስለው ነገ ተመሳሳይ ይዘት ያላቸውን በአርቲፊሻል ኢንቴሊጀንስ አያይዞ ይህን ነገር ልትወደው ትችላለ ብሎ ስለሚያስብ ያመጣልሃል። ትናንት የዋልክበትን ሜዳ ዛሬ ትነግድበታለ ማለት ነው። አድማጮች ከስነ ልቦና ባለሙያው ዶክተር ዳዊት አሰፋ ጋር ያደረግነው ቆይታ አላለቀም። በነገው ምሽት ይዘን ነው የምንመለስ ይሆናል። የኮሮና ቫይረስ ዓለም ላይ ከደቀናቸው ችግሮች መካከል አንዱ ከሀገር ወደ ሀገር መዘዋወር ነው። ከዚህ ቀደም ወደ ሌላ ሀገር ለመጓዝ ሲያስቡ የሚያስፈልገው የሚሄዱበትን ሀገር መምረጥ፣ ቪዛ ማዘጋጀት፣ ትኬት መቁረጥ እና እንዲሁም የሚያርፉበትን ቦታ ብቻ አዘጋጅተው መሄድ ነበር። አሁን ላይ ግን የተለያዩ የዓለም ሀገራት ካስተላለፏቸው ከቤት የመውጣት ክልከላዎች ሳቢያ ወደ ተለያዩ ሀገራት የሚደረጉ የጉብኝት ጉዞዎች በቀላሉ እንደማይጀመሩና ከዚህ ቀደም ከነበሩ የጉዞ አይነቶችም የተለዩ እንደሚሆኑ ባለሙያዎች የተናገሩ ነው። የአሜሪካ ድምጿ ማሪያማ ዲያሎ ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። የኮሮና ቫይረስ ወረርሽኝ የሰዎችን ከሀገር ሀገር የመጓጓዝ ልምድ ጨምሮ አብዛኛውን የዕለት ተዕለት አኗኗር ቀይሯል። በዘርፉ የተሰማሩ ባለሙያዎች እንደሚሉት አገራት በራቸውን ለጎብኚዎች ክፍት በሚያደርጉበት ወቅት እነዚህን አዳዲስ የኑሮ መንገዶች ለመልመድ ጊዜ መፍጀቱ አይቀርም። በኬኔቲኬት ኒው ሃቨን ዩኒቨርሲቲ የሚያስተምሩት ዶክተር ጃን ጆንስ ከዚህ በኋላ የሚደረጉ ዓለም አቀፍ ጉዞዎች ቀላል እንደማይሆኑ ይገልጻሉ። ሰዎች አሁንም መጓጓዝ የሚፈልጉ ይመስለኛል። እናም ተመልሰው ለሄዱባቸው የሚፈልጓቸው ሀገራት መቼና እንዴት ለጉዞ ክፍት እንደሚሆኑ እየተከታተሉ ነው። ነገር ግን ከሀገር መዘዋወር በተለይ መጀመሪያ ላይ ከባድ ይሆናል። በ2017 የተጠና ጥናት እንደሚያሳየው የዓለማችን አስር የጉዞ መዳረሻ ሀገራት መካከል ሜክሲኮ፣ ካናዳ፣ እንግሊዝ፣ ዶሚኒካን ሪፐብሊክ፣ ፈረንሳይ፣ ጣሊያን፣ ጀርመን፣ ስፔን፣ ጃማይካና ቻይና ይገኙበታል። ነገር ግን እነዚህ ሀገራት ጎብኚዎች ወደ ሀገራቸው እንዳይገቡ ወይም ሲገቡ ራሳቸውን አግለው እንዲቀመጡ የሚያደርጉ ትዕዛዞችን ጨምሮ የተለያዩ የጉዞ ክልከላዎችን አድርገዋል። በዚህ ጉዳይ ላይ የዓለም አቀፍ ጉዞዎችና ቱሪዝም ካውንስል ኃላፊ የሆኑት ግሎሪያ ጉኤቫራ ያስረዳሉ። በአሁኑ ሰዓት እንግሊዝ ውስጥ ሁለት ሳምንት የሚቆይ ለይቶ ማቆያ ጊዜ አለ። ያ ማለት እንግሊዝ ውስጥ ሲገባ ለ14 ቀን ራስን ለይቶ ማቆየት ግድ ነው። ይሄ ምናልባት ከቤት መውጣት ክከላው ሲጀመር ሰርቶ ሊሆን ይችላል። አሁን ግን ትርጉም አይሰጥም። ከልምድና ከሌሎች ሀገሮች እንዳየነው የተሻለ ትርጉም የሚሰጠው ምርመራ ማድረግ ነው። ከዚህም በተጨማሪ አሜሪካ ዜጎቿ ወደ ሌሎች ሀገሮች እንዳይጓዙ በውጭ ጉዳይ ሚኒስትሩ አማካኝነት ያወጣችው የጤና ማሳሰቢያ አሁንም እንዳለ ነው። ይህ አይነቱ ማሳሰቢያ የጉዞ ወኪል ድርጅቶችን በእጅጉ እየጎዳ ነው የሚሉት የፋና የጉዞ ወኪል ድርጅት ተወካይ አቶ ክብረት ወልድ አረጋይ ናቸው። ስራችን 98 ወይም 99 በመቶ ሞቷል። በተለይ ባለፉት ሶስት ወራት መቶ በመቶ ሞቷል ማለት እችላለሁ። በቃ ምንም ነገር የለም። ሰዎች አይደውሉም። የሚደውሉትም ከረጅም ጊዜ በፊት አስቀድመው ትኬት ገዝተው አሁን ገንዘባቸው እንዲመለስላቸው የሚፈልጉ ብቻ ናቸው። የዓለም አቀፉ አየር ትራንስፖርት ማህበር ተወካይ የሆኑት ፒተር ሴርዳ በበኩላቸው ሰዎች በአሁኑ ሰዓት ጉዞ ለማድረግ ሊፈሩ ይችላሉ። ለመጓዝ ቢፈልጉ እንኳን ጉዟቸው እንደተለመደው አይሆንም ይላሉ። በቀን ውስጥ ቀልጣፋ፣ ለደህንነት አስተማማኝና የተለያዩ ምቾት የሚሰጡ ከ200 ሺህ በላይ በረራዎችን እናይ ነበር። አሁን ቢያንስ በቅርብ ጊዜ ውስጥ ያንን አናይም። የአየር መንገዶች ስራ ሲጀምሩ ተጓዦች አዳዲስ አሰራሮች ይጠብቋቸዋል። መንገደኞች የሙቀት መለካት፣ የአካል መራራቅ፣ እራስን የማስተናገድ የፊት ጭምብል የማጥለቅ የጉዞ መቆጣጠሪያውን ለማለፍ ወይም በቼኪን ጊዜ የሚኖሩ አዳዲስ አሰራሮችና የመሳሰሉትን ሂደቶች ማለፍ ግድ ይላቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ከዚህ በመቀጠል አንድ በግብረሰናይ ስራ ላይ የሚሳተፍ ወጣት እናስተዋውቃችኋለን። ወጣቱ ሙሉ ኃይለሥላሴ ይባላል። በትግራይ ክልል መቀለ ከተማ ነዋሪ ነው። ከሶስት ሚሊዮን ብር በላይ የሚሆን ገንዘብ ከለጋሾች በማሰባሰብ ኮሮናን ለመከላከል በሚደረገው እንቅስቃሴ ለተቸገሩ ሰዎች እርዳታ እየሰጠ ነው። እስካሁንም ካሰባሰበው ገንዘብ ላይ ሁለት ሚሊዮን የሚሆነውን ወጪ በማድረግ ለተቸገሩ ወገኖች የምግብ እርዳታ አድርጓል። ሙልጌታ ጽሀ አነጋግሮታል። እንደሚከተለው ይሰማል። በቴሌቪዥን የአካል ጉዳተኞችና የተለየ እርዳታ የሚያስፈልጋቸው ሰዎች በማቅረብ ይታወቃል። ሙሉ ኃይለ ስላሴም በፕሮግራሙም ብዙ ሰዎች ከችግራቸው ተላቋል። ፕሮግራሙም የሚያዩ ከሀገር ውስጥ የሚሆኑ ውጭ ሀገራት የሚኖሩ ሰዎች ገንዘብ አሰባስበው በሚልኩት ገንዘብ ነው የሰዎቹን ችግር እየተፈታ ያለው። በአሁኑ ጊዜ ደግሞ ባለው የኮሮና ወረርሽኝ ለመከላከል ገንዘብ እያሰባሰበ ለተቸገሩ ወገኖች እያገዘ ይገኛል። ሙሉም ህዝባችን በድህነት የሚኖር ነው። አብዛኛው በፐርሰንት ች ቺ በላቀውም ከድህነት በታች ያለ ብዙ ህዝብ አለን። ኮሮና ሳይከሰትም ያንን ነው እየሰራ የቆየው በጣም የተቸገሩ የህብረተሰቡ ክፍል ወደ ህብረተሰቡ በማቅረብ በህብረተሰቡ እንዲረዱ እያደረግ እንዲቀየ ነው። ኮሮና ሲመጣ ደግሞ የባሰ የዚሁ ችግር እየተባበሰ ስለሚሄድ ፕሮግራማችንም እንዲሁ እንደ ልዩ ፍላጎት ፕሮግራም ና በዩቲቡም እንደ ውሻጠና ሚዲያ ከሰው በሚሰባሰበ በር አርጀንትሊ ለሰቡ የአንድ ሌሊትም እራት ሊሆን ይችላል፣ የአንድ ወር ምግብ ሊሆን ይችላል። በምግብ እየቀየርን ምብል ወደ ዙ ማዳረስ አለብን ብለን ጀመር። ይህን ስራም በዛላምበሳ ጀምረን እንዲሁ ትግራይ ሙሉ እየዞርን አንድ ከተማ አይደን አንድ ወረዳ ቦታ አይደን ለሰላሳ ለአርባ ለሀምሳ እንዲሁም እስከ ስልሳ ሰዎች በማህበራዊ ጉዳይ የተመለመሉ ችግረኞች፣ አረጋውያን፣ ህፃናት የሆኑ ሰዎችን እያዘጋጅልን እናነሱ እኛም ህዝቡ በሚረዳን ብር በእህል እየቀየርን እየሰጠን መጠናል። እስካሁን ሶስት ነጥብ አንድ ሚሊዮን ብር እንዳሰባሰብ የሚናገረው ሙሉ፣ ይህንን ብር የሚያዋጡ ሰዎች ደግሞ በሰውነታቸው ብቻ የሚያምኑ ከሁሉም የኢትዮጵያ አካባቢዎች እንዲሁም ከውጭ ሀገራት ናቸው ብለዋል። የላኩልኝን ብር እየተቀበልኩ ለማን ለማን እንደማውለው እያሳየሁ ስለሆነ ህዝቡ ሁላምን በጣም በሚገርም ሁኔታ የትግራይ ተወላጆች ብቻ አይደለም የሚረዱን የኤርትራም ተወላጆች ሀፍሀፍ ግማሽ ግማሽ በሚባል ሁኔታ ዘር ሳንቆጥር ከኦሮሚያ ክልል፣ ከአማራ ተወላጆች፣ ከሶማሊያ ተወላጅ፣ ከደቦች ተወላጅ፣ ከአፋር ተወላጅ ስማቸው እየጠቀሱ ለአንተ ብቻ ነው የምንነግረ ነው የሚለኝ። እስማቸው እንጠቀስ አንፈልግም ግን የኦሮሞ ተወላጅ ነኝ የአማራ ተወላጅ ነኝ የደቡብ የአፋር ተወላጅ እያሉ የሀገራቸውን ትን እየጠቀሱ አንድ መሆናችን ሰው በሰውነቱም መርዳት እንዳለብን ዘር መቁጠር እንደማያስፈልግ እየነገሩኝ የሚልኩ ሰዎች አሉ። ከዚህም አልፎ ከሀበሻም ወጥተው አረብ ከአረብ በጣም በሚገርምህ አራት አረቦች በእኔ ፕሮግራም ብር አግዘዋል። አንዲት እህታችን የምሰራባትን ማዳም ከማዳሜም ይህን ብር ልክ ያለው ብላ ላከችልኝ። ሲጀመር የመጀመሪያ ፕሮግራም በጣም የገረመኝ ነገር ማለት ነው። ልጅቷ ልካ ከሚከፍል አድሞዝ የምታሰራት ሴትዮም እሷም ይህንን ላክልኝ ብላ ላክለች። ይህንን ደግሞ ቀጠለ ቀጠለ። እስካሁን ከአረብ ሀገሮች አረቦቹ ራሱ ተርጉሞላቸው እንትኑ ታሪኩ በትግሪኛ በአረብኛ ሴት ተረጉሙላቸው ወኛ ሀበሾች መርዳት ጀምረዋል። ካሰባሰበው ገንዘብ እስከ ሁለት ሚሊዮን ብሩ ለተቸገሩ ወገኖች በሁሉም የትግራይ አካባቢዎች እየተዘዋወረ እንዳገዘ ተናግሯል። ሰው እንቅስቃሴው ተገተዋል። ንግድም እንቅስቃሴው በጣም ተገጥተዋል። በዚህ ምክንያት ለችግርና ለራብ የሚዳረግ ሰው እንዳይኖረን ብለን በምንቀሳቀስበት ጊዜ በብር አይደለም የምንሰጠው፣ በእህል እየቀየር ነው እህሉ ለምሳሌ አንድ ከተማ ላይ ደውዬ ለምሳሌ አንድ ከተማ ልውሰድና አዲግራት ብዬ ወይም አድዋ ብዬ ወይም ማይጨው ብዬ ባስብ ለመሄድ እደውላለሁ። ወደ ወደ ማህበራዊ ጉዳይ ደውልና ዛሬ ማይጨው እመጣለሁ። አርባ ሰው ፈልጋለሁ። አርባ ወይም ሀምሳ ሰው ሽማግሌዎች የምትላቸው በጣም ችግር የምትላቸው አካል ጉዳተኞች ሊሆኑ ይችላሉ በጣም በምግብ የሚቸገሩ አርባ ሰው አዘጋጁልኝ ብዬ ደውልና ማምራ ጉዳይ አዘጋጅቶልኝ ይቆያል ከዛ ጭ በእህል ነው እዛች ከተማ ላይ ለአርባ ሰዎች የምን ያክል ብር እህል እንደሰጧቸው ደግሞ በግልጽ አስቀምጠዋለሁ። ለምሳሌ 25 ኪሎ ፊ ነው አንድ ሊትር ዘይት ሰጣሉብን የዘች ዋጋ የታወቀች ናት። በዚህ ዝርዝር በአንድ ከተማ 30 20 እስከ 50 ሺ መቶ ሺ ማጋጣሚ ማህበራዊ ጉዳይ አዘጋጅቶልኝ የቆየ የተቸኮሩ ወገኖች ነው። በእህል ቀይረን ነው እየሰጥነው ያለ ነው። ያህንን እስካሁን ሦስት ነጥብ አንድ ሚሊዮን ያልኩህን እስካሁን ራሱ ወደ ሁለት ሚሊዮን አካባቢ አድርሻለሁ ማለት ነው። አንድ ነጥብ አንድ ሚሊዮን አካባቢ ገና አለ። እንቅስቃሳችን፣ ጉዟችን እየቀጠለ ነው። ትናንትና ራሱ ወደ ወጀራት አካባቢ ቆይተን የመጣ ነው። አሁን ነገም ወደ የጭላ አካባቢ ወደ ሳምረ ግጃት አካባቢ እንንቀሳቀሳለን። ከዚያም ያልደረስናቸው ቦታዎችን እየደረስን ከመላ ጎደል ሁሉንም ቦታዎች ለማዳረስ እስከቻለ ድረስ ብሩ እስኪያልቅ ድረስ እንቀጥላለን። ስራው አጠናክሮ እንደሚቀጥል የገለጸው ሙሉ የሰዎቹን ችግር መፍታት ያህል የሚያስደስት የለም ብሏል። በጣም ደስ የሚል ጥያቄ ነው አይደለም። አሁን ይህን ያክል ብር ከለጋሾቼ የተሰጠኝን ብር እያደረስኩ ሰው ከጭንቅ ሲገላገል እያየሁ ድረውም የደስታ ምንጭ የሰው ደስታ ነው። እንደሙሉ ብትጠይቀኝ ብጠይቀ ምንድነው የሚያስደስት ብትለኝ፣ ቁጥር አንድ የሚያስደስትኝ በእኔ ምክንያት ሰው እየተደሰተ ማየት በእኔ ምክንያት እኔ የደስታ ምንጭ ከሆንኩ በሆነ መንገድ ማለት ነው። ሀሳብ በመስጠት ሊሆን ይችላል። በማስተማር ሊሆን ይችላል። ያለኝን ነገር በመስጠት ሊሆን ይችላል። ባይ ኤኒ ሚንስ እኔ የሌላ ሰው የደስታ ምንጭ ከሆንኩኝ በጣም ነው የሚያስደስተኝ። ለአሜሪካ ድምፅ ሙልጌታ አጽበሃ መቀለም። ቀጣዩ መሰናዶችን ደግሞ ስፖርት ነው። ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤደን። ዛሬ አጭር ቆይታ የማደርገው ካንጋፋው የእግር ኳስ ተጫዋችና ጋዜጠኛ ታሪኬ ቀጭኔ ጋር ነው። አቶ ታሪኬ ለኢትዮጵያ ስፖርት መንደር ባይተዋር አይደሉም። በእግር ኳስ ተጫዋችነት ቀደም ሲል የምድር ጦር፣ በሜታ፣ በኤሌክትሪክ እዛም በኋላ ኳስ ካቆምኩ በኋላ በጋዜጠኝነት ደግሞ ረጅም ዓመታት በኢትዮጵያ ስፖርት ታሪክ በጋዜጠኝነት ረጅም ዓመት ተርታ ያለ አቶ ታሪክ የቀጭኔ ከሰሞኑ ከወዳጆቻቸው ጋር በመሆን የተረሱ ደጋፊ የሌላቸው የቀድሞ የኢትዮጵያ እግር ኳስ ተጫዋቾችን የሚደግፍ መርሃ ግብር አከናውነዋል። ዋናው ዋናው ትልቁን ትልቁን ያንበሳውን ድርሻ የሚወስደው ያሰባሰበው ሸዋረጋ ደስታ ነው። የቀድሞ ባንክ ተጫዋች ነው እና እኔ እነዚህን የቀድሞ ስፖርተኞች ቢያንስ መታወስ አለባቸው አይዟችሁም በላቸው በሚል ከሱ ጋር ይሄንን ነገር ሀሳቡን አመጣን። ቀደም ሲል አስር ያህል የቀድሞ ክቡር ዘበኛ፣ የምድር ጦር እና ለኢትዮጵያ ብሔራዊ ቡድን ተጫውቶ ያሳለፉ ብር ኳስ ተጫዋቾች አብረውኝ የሚጫወቱ ናቸው። እነሱን በመጀመሪያ ያረዳል። አሁን ደግሞ ሁለተኛውን ዙር ልክ እንደዚሁ እንደዚህ መስራት አለብን በሚል ሁሉን ነገር ሀሳቡንም ገንዘቡንም ሁሉንም ነገር እንትን ያለው እሱ ነው። እኔ በእንትን ደረጃ ነው፣ በቃ ለኝህን ሰዎች በማስታወሱ ላይ ነው ከሱ ጋር አብሬ ተባብሬ የሚሰራው። አንጋፋው የስፖርት ሰው በብዙ አድማጮች ጭንቅላት ውስጥ የሚመላለስ አንድ ጥያቄ ጠይቂያቸው ነበረ። ጥቂት የማይባሉ የቀድሞ እግር ኳስ ተጫዋቾች ያሉበት ሁኔታ እጅግ አሳዛኝ ነው። የዚህ ምክንያቱ ምንድን ነው? በተለይ ቀደም ሲል የተጫወቱ ካስተጫዋቾች የዛን ጊዜ የነበረውን ሁኔታ ስታይ ኳስ ለመጫወት ሲታኑ እኔም ጨምሮ ማለት ነው። ምንም አይነት ደምስ ለገንዘብ የምታስብበት ዘመን አልነበረም እና ከተጫወቱ በኋላ ምንም አማራጭ ስለሌላቸው በኑሮ ተዳክመው እንደ ለተቸግረው እስከ መሞት ደረጃ ደርሰዋል። ብዙሆን እግር ኳስ ተጫዋቶች፣ ስፖርተኞች፣ ወቅተኞችን ማስቤቶች የኢትዮጵያን ባንዲራ በኦሎምፒክ በተለያዩ ኢንተርናሽናል ውድድሮች ላይ እያውለበለቡ ያስጠሩ ጀግሮች በችግር ምክንያት ህይወታቸው ሁሉ ያለፉ አሉ። አሁንም በጣም የተቸገሩ አሉ እና በተለይ በተለይ የቀድሞው ስፖርተኞች ተጎድተዋል። በቃ ይሄ ምንም የማያጠበቀ የማያነጋግር ነገር ነው። ስፖርት ባለውለታዎችን መደገፍና መርዳት ለቀጣይ ዘመን ስፖርተኞች የሚተርፍ ጠቀሜታ እንዳለው አይካድም። አቶ ታሪኬ በራስ ተነሳሽነት የጀመሩትን የማስተባበር ስራ እንደሚቀጥሉም ነግረውኛል። ቤቱ ይወቀው እንጂ አብዛኛው ስፖርተኛ በጣም የተጎዳና በኢትዮጵያን በዓለም አደባባይ ያሰሩት ተቸግረው እየኖሩ ነው። ግን እነዚህም የተቸገሩ ባለውለታዎችን አሁን በተገኘ አጋጣሚ ደግሞ እኔ ረጅም ዓመታት እንደዚህ አይነት ነገር ላይ የምችለውን ነገር እያደረስኩ አሳልፌያለሁ ወደፊትም ይሄን ነገር ማድረግ ግዴታችን አሁንም ያሉ ስፖርተኞች እንዳይጎዱ ባናኖራቸውን ተመንዳይ ከነዚህም ደግሞ ብዙ ነገር መማር አለባቸው። አሁን ላይ በርግጥ የተሻለ ነገር ነው። የተሻለ ክፍያ ነው። ጥሩ ነው። ያኛው ትውልድ ግን ለሀገሩ ኳስ ለመጫወቱ የሀገሩን ስም ለማስጠራት ነው። ይህኛውም ትውልድ እየተከተለው የሀገሩን ስም ማስጠራት ይፈልጋል። ግን ፔመንቱ የተሻለ ነው። አኗኗሩ ስፖርተኛው እጅግ በጣም የተሻለ ነው። በጣም ጥሩ ነው። ፕሮፌሽናል በለው አሁን ላይ ያሉ እዛ ላይ የነበረው ትውልድ ተጎድቷል። ስለዚህ እነዚህ ይህምን የተጎዳውን ትውልድ ለዚህ አገር ለዚህ ሀገር ሁለት አሰርቶ ያሳለፈውን ትውልድ የበፊቱን ትውልድ አሁን ላይ ሆነን በሕይወት ያሉትንም አጠዳ ሄደን አይዟችሁ ማለት በሕይወት የሌሉትን ቤተሰቦቻቸውን ማበረታታት የግድ ያስፈልጋል። ማስታወስ ያስፈልጋል። ምንም ቢሆን ለዚህ ሀገር ሁለት አሰርቶ አልፈዋል። ኤደን አጠር ያለው የስፖርት መሰናዶ ይህን ይመስላል። ወደ አንቺ እንመለስ። አድማጮች እንግዲህ የዛሬ የጋቢና ቪኦኤ የዝግጅታችንን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቅማችሁ መልክቶቻችሁን ጻፉልን። ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራት አብረናችሁ አምሽተናል። በጀመርነው ሙዚቃ እንሰናበታለን። መልካም ምሽት። Tony Nerado Nevio, esa cantava